ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። የዓለም የንግድ ድርጅት አባልነት ድርድርን በተመለከተ ደግሞ እናንሳ። እርሶ የኢትዮጵያ ዋና ተደራዳሪ ሆነው እየሰሩ ነውና ኢትዮጵያ የዚህ የዓለም የንግድ ድርጅት ወይም የደብሊውቲኦ አባልነቷ መቼ የሚረጋግጥ ይመስሎታል? የዓለም የንግድ ድርጅት አባል ለመሆን እቅድ ሊኖረን ይችላል ግን በዚህ ቀን ነው መሆን አለብን ብለን በእርግጠኝነት መናገር ያስቸግራል። ለምን ቢባል የዓለም የንግድ ድርጅት አባል መሆን በድርድር ውጤት ላይ የተመረኮዘ ስለሆነ ነው። ምን ብሎ ማሰብ ይቻላል? ለምሳሌ አንተ የሆነ ክለብ ውስጥ ለመግባት ብትፈልግ እና ከውጭ ብትሆን እና በር ብታንኳኳ ውስጥ ያሉ ሰዎች በሩን እስካልከፈቱልህ ድረስ በእርግጠኝነት በዚህ ጊዜ በዚህ ቀን በዚህ ሰዓት እዛ ክለብ ውስጥ እገባለሁ ብለ መናገር ያስቸግራል ማለት ነው በእኛ በኩል ድርድሩን ለማፋጠን የተለያዩ እርምጃዎችን እየወሰድን ነው። በእርግጥ እኛ የምንሰራቸው ስራዎች ተጠናክረው ከቀጠሉ የኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ያላት እድል በጣም እየሰፋ ይሄዳል። ይሄን ነገር ትንሽ ሰፋ አድርጌ ባብራረው ጥሩ ይመስለኛል። ኢትዮጵያ ምናልባት ረጅም ጊዜ ይሄ ድርድር ከወሰደባቸው ሀገሮች መካከል አንዷ ናት ብሎ መናገር ይቻላል። ከአስራ አምስት አስራ ስድስት ዓመት በላይ ነው የወሰደው። ይሄ የሆነበት በዋነኛነት ምክንያት አንድ አገር የዓለም የንግድ ድርጅት አባል ለመሆን ሊያሟላው የሚገባ ሊወስደው የሚገባ እርምጃ አለ። በአንድ በኩል በእቃዎች ንግድ ላይ ይሄ ማለት በሸቀጦች ንግድ የሚባለው ማለት ነው። ያለውን የሚጥለውን ታሪፍ ወይም ደግሞ በእኛ አነጋገር የጉምሩክ ቀረጥ ልክ ማበጀት መቻል አለበት። የመጨረሻ ልክ ማበጀት መቻል አለበት። በዚህ ረገድ አይ ቲንክ ከሞላ ጎደል የኢትዮጵያ አሁን ያለው ፖሊሲ ያን የሚያሟላ ነው ተብሎ ሊወሰድ ይችላል። ከዚህ ባሻገር ደግሞ አገሮች ኢትዮጵያ በአገልግሎት ንግድ የሚባለው የአገልግሎት ንግድ ማለት ለምሳሌ በጤና ረገድ፣ በቴሌኮም፣ በሎጂስቲክስ፣ በፋይናንሻል ሴክተር ይሄ የአገልግሎት የሚባሉት በአገልግሎት ንግድ ረገድ አንድ ሀገር ለውጭ ኢንቨስተሮች ክፍት ማድረግ ያለባት ዘርፍ አለ። ይህም በተመለከተ ምን ዘርፍ ነው ለምን ሀገር የሚከፈተው የሚለው በድርድር የሚወሰን ነው ማለት ነው። ስለዚህ እኛ ለምሳሌ የተወሰነ ዘርፎችን መክፈት አንፈልግም ካል አባልነት የመሆናችን ጉዳይ ጊዜ የሚወስድ ይሆናል ማለት ነው። ምክንያቱም ያን ነገ እስካላደረግን ሀገሮች አባል እንድንሆን ስለማይፈቅዱልን ማለት ነው። ግን የእኛውን ሁኔታ በምንመለከትበት ጊዜ መንግስት በራሱ ጊዜ ማንንም ለማስደሰት ሳይሆን በራሱ ጊዜ አስፈላጊ ናቸው ብሎ እየወሰዳቸው ያላቸው የሪፎርም እርምጃዎች ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የሚረዱ ሁሉ ይገኛሉ። ለምሳሌ ለመስጠት ብዙ ሀገሮች ለምሳሌ በተለያዩ ኢትዮጵያን ከሚጠይቁ ጥያቄዎች መካከል የቴሌኮም ዘርፉ መከፈት አለበት የሚል ጥያቄ ያቀርባል። እኛ ለብዙ ጊዜ ያን ጥያቄ አልተቀበልንም፣ ግን በራሳችን ሁኔታ የቴሌኮም ዘርፉን በተመለከተ ለውጭ ኢንቨስትመንት ክፍት ስናደርግ ተጨማሪ ፍቃዶችን ለውጭ ኢንቨስተሮች በሰጠንበት ጊዜ የቴሌኮም ዘርፉ በመከፈቱ የዓለም የንግድ ድርጅት አባልነት እንቅስቃሴን ይደግፋል ማለት ነው። ስለዚህ በሀገር ውስጥ የምናደርገው ሪፎርም አባል ለመሆን ለምናደርገው ጥረት የሚደግፍ ይሆናል ማለት ነው። ስለዚህ የሪፎርም ስራው በተጠናከረ መልኩ ከቀጠለ ኢትዮጵያ በሚቀጥለው አንድ ዓመት አንድ ዓመት ተኩል ውስጥ የዓለም የንግድ ድርጅት አባል ልትሆንበት የምትችል ሰፊ እድል አለ ማለት ነው። ስለዚህ የእኛ አባልነት መሳካት ጉዳይ አንደኛ ከምናካሄደው ሪፎርም ጋር የተገናኘ ነው። ሁለተኛ ያን ሪፎርም ደግሞ ሌሎች ሀገሮች ሊቀበሉት ይገባል ማለት ነው። ስለዚህ ሁለቱም በጋራ ካካሄድ በቀላሉ የዓለም የንግድ ድርጅት አባል ሊሆን እንችላለን። ለደብሊዩቲኦ አባልነት ማሞያ ሲባል ኢትዮጵያ ይቅርብኝ ልትል የምትችልባቸው ምክንያቶች አሉ። ለምሳሌ በዚህ ሴክተር ጉዳይ ላይ አልደራደርም የምትለው ይኖራል። የድርድር ሂደቱ ነጭና ጥቁር ነገር አይደለም ነው። የብዙ ውይይት የብዙ ማስረዳት ውጤት ነው። ሌሎች ሀገሮች ይህን ዘርፍ ለውጭ ኢንቨስትመንት ክፍት አድርግ፣ ይህን ዘርፍ ዝግ አይነት አይደለም ነገሩ ድርድሩ ማለት ነው። ስለዚህ በእኛ ሁኔታ ውስጥ የእኛን የኢኮኖሚ እድገት የሚመጥን ኮሚትመንት ይባላል ወይም ደግሞ ኃላፊነት ልትወስድ ትችላለህ። ስለዚህ አሜሪካ የሚወስደው ኮሚትመንት እና ህንድ የሚወስደው ኮሚትመንት እና ኢትዮጵያ የምትወስደው ኮሚትመንት የተለያየ ሊሆን ይችላል ማለት ነው። በልማት ወደ ኋላ የቀሩ አገሮች እንደ ሌሎች አገሮች ጠንካራ ኮሚትመንት እንዳይወስዱ የዓለም የንግድ ድርጅት ራሱ ያን ፍቃድ ይሰጣል ማለት ነው። ያ ሲባል ግን ሁሉም ዘርፍ ዝግ አድርገህ የዓለም የንግድ ድርጅት አባልነቱን ትችላለህ ማለት አይደለም። ስለዚህ በዚህ ረገድ ለምሳሌ ይህን ዘርፉን በተመለከተ በተደጋጋሚ የሚነሳ ጥያቄ ነው። ብዙ አገሮች ኢትዮጵያ የፋይናንስ ዘርፏን ክፍት ማድረግ መቻል አለበት የሚል ጥያቄ ይነሳል። በእኛ በኩል መልሳችን ምንድን ነው? የፋይናንስ ዘርፉን ክፍት የማድረግ ያለማድረግ ጉዳይ እኛ የዓለም የንግድ ድርጅት አባል ለመሆን ስንል የምናደርገው ጉዳይ አይደለም። የፋይናንስ ዘርፉን በተመለከተ የምንወስደው ሪፎርም ከእኛ ነባራዊ ሁኔታ ጋር የሚጣጣ መሆን መቻል አለበት። እኛን የሚጠቅም መሆን መቻል አለበት። ለምሳሌ በእኛ በራሳችን በውስጥ እይታ የፋይናንስ ዘርፉን ዘመናዊ ለማድረግ ፈልገን በዛ ረገድ የምንወስዳቸው እርምጃዎች ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገውን ጥረት ሊደግፍ ይችላል። ግን በፋይናንስ ዘርፍ የምንወስደው የሪፎርም ስራ ከራሳችን ችግር የሚመነጭ የራሳችን ችግር ለመፍታት የሚደረግ ጥረት ነው። እሱን ካደረግን በኋላ የዓለም የንግድ ድርጅትን የሚጠቅም ከሆነ እንጠቀምበታል ማለት ነው። ተመሳሳይ ቴሌኮም እንዳደረግ ነው ማለት ነው። ስለዚህ ፋይናንስ ዘርፉን በተመለከተ ለምሳሌ እየሰራ ናቸው ያለ ነው። ብዙ ስራዎች አሉ። ለምሳሌ የፋይናንስ ዘርፉን ተደራሽ ማድረግ መቻል አለብን። በአሁኑ ጊዜ ከከተማ ውጪ የፋይናንስ ዘርፍ ተጠቃሚ ያልሆኑ ብዙ የኢትዮጵያ ዜጎች አሉ። ስለዚህ ለነሱ የፋይናንስ ዘርፉን ተደራሽ ማድረግ መቻል አለብን። ሁለተኛ፣ የፋይናንስ ዘርፉን ዘመናዊ ማድረግ መቻል አለብን። አሁን ባለው ሁኔታ ውስጥ የፋይናንስ ዘርፉ ተጠቃሚ የሆኑ ሰዎች በቁጥር በጣም ትንሽ ናቸው። ባንክ የሚያስቀምጡ ሰዎች በጣም ብዙ ናቸው፣ ነገር ግን ብድር የሚያገኙ ሰዎች በቁጥር ብዙ አይደሉም። ስለዚህ የተለያዩ የብድር ፕሮዳክቶችን የሚፈጥር ዘመናዊ የሆነ የፋይናንስ ዘርፍ መፍጠር መቻል አለበት። ሶስተኛ የፋይናንስ ዘርፉ ጤናማ መሆን መቻል አለበት። የሆነ ችግር በሚከሰትበት ጊዜ ችግር ላይ የሚወድቅ የፋይናንስ ዘርፍ መሆን መቻል አለበት። ስለዚህ ጤናማ ለማድረግ ዘመናዊ ለማድረግ ተደራሽ ለማድረግ የምንወስዳቸው የሪፎርም ስራዎች አሉ። እነዚህ ስራዎች በሚጠናቀቁበት ጊዜ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገውን እንቅስቃሴ የሚደግፉ ናቸው የሚል እምነት አለን። የአህጉራዊ የንግድ ቀጠና ስምምነት ወይም ደግሞ በተለምዶ ሲኤፍቲኤ የሚባለው ኢትዮጵያ ፈርማለች። ፊርማውንም እንዲያውም እርስዎ ነው የፈረሙትና እንዲያው ከዚህ አኳያ ኢትዮጵያ ምን ትጠቀማለች የሚለውን ነግረውን እናብቃ። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት የሚባለው በእንግሊዝኛው አፍሪካን ኮንቲኔንታል ፍሪ ትሬድ አግሪመንት ኮንቲኔንታል የሚባለው አፍሪካን የበለጸገች፣ የተሳሰረች እና ሰላማዊ ለማድረግ የአፍሪካ ህብረት ካወጣቸው ኢኒሽቲቭዎች ውስጥ ዋናው ነው። በኢትዮጵያ በኩል የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት እንዲፈረም ትልቅና ጉልህ ሚና ተጫውተናል። ይህ የነፃ የንግድ ቀጠና ስምምነት ኢትዮጵያ በታሪኳ የፈረመችው ብቸኛው ነፃ የንግድ ቀጠና ስምምነት ነው። ከዚህ ስምምነት ውጭ የፈረምነው ሌላ ስምምነት የለም። ስለዚህ የመጀመሪያው ስምምነት ይሄ ነው። ኢትዮጵያ የዚህ ስምምነት አካል ባትሆን ኑሮ የነፃ የንግድ ቀጠና ስምምነቱ አሁን የያዘውን ቅርጽ ሊይዛ አይችልም። ለምን ቢባል ኢትዮጵያ ይህን ስምምነት ስትፈርም መቶ አስር ሚሊዮን ህዝብ ይዛ ነው የምትሄደው ማለት ነው። ስለዚህ ነጻ የንቅጽና ስምምነቱ ትልቅ ቦታ እንዲኖረው ያደርጋል። በተለይ በዓለም አቀፍ ኢንቨስተሮች መካከል ማለት ነው። ምንድን ነው ዓላማው የሚለው ማየት የሚያስፈልግ ይመስለኛል። ዓላማው በአፍሪካ ሀገሮች መካከል ነጻ የሆነ የእቃዎች የአገልግሎት፣ እና የሰው ዝውውር ኑሮ የተሳሰረ እና የበለጸገ የአፍሪካ ኢኮኖሚ መገንባት ነው ዋናው ዓላማ? በኢትዮጵያ በኩል የአፍሪካ ነጻ የንግድ ቀጣና ስምምነት መፈረማችን ትልቅ የሆነ የኢኮኖሚ ፋይዳ አለው። አንደኛ ነገር ኢትዮጵያ የዚህ ስምምነት አካል ከሆነች የኢትዮጵያ አምራቾች እና የኢትዮጵያ ኤክስፖርተሮች ወደ ተቀረው የአፍሪካ ሀገር ያለምንም ቀረጥ እና ያለምንም ኮታ መሸጥ ይችላሉ ማለት ነው። በአጠቃላይ የአፍሪካ ጂዲፒን ብንመለከት ወደ ሶስት ትሪሊየን ዶላር ጂዲፒ ነው የአፍሪካ ጂዲፒ ማለት ነው። ስለዚህ ለእነዚህ ሀገሮች ካለምንም ችግር ካለምንም ክልከላ መሸጥ እንችላለን ማለት ነው። ያ በሚሆንበት ጊዜ የቅድም መነሻችን ላይ ስለ አስጠይቀኝ የነበረ ወደ አሜሪካ የምንልከው የ150 ሚሊዮን ዶላር እቃ ትርጉም የለውም። ምክንያቱም በለጉር ቤቶቻችን መላክ እንችላለን ማለት ነው። የአፍሪካ ኢኮኖሚ ራሱ ከሶስት ትሪሊዮን ዶላር በላይ ስለሆነ ማለት ነው። ስለዚህ ለኛ ኤክስፖርተሮች እና ለኛ ማኑፋክቸሮች ትልቅ የገበያ እድል ይሰጣል። ይሄ መታወቅ መቻል አለበት። ሁለተኛ ይሄ የነፃ የንግድ ስምምነት በመኖሩ ይህን ተከትሎ ኢንቨስተሮችን መሳብ እንችላለን። ስለዚህ ኢትዮጵያ ውስጥ የሚመጡ ኢንቨስተሮች አምርተው ኢትዮጵያ ውስጥ መሸጥ ብቻ ሳይሆን ወደ ተቀረውም አፍሪካ መሸጥ ይችላሉ። ኢትዮጵያ ውስጥ ያለው የሰራተኛ ደሞዝ በጣም ተወዳዳሪ ስለሆነ፣ የሎጂስቲክስ ወጪም ተወዳዳሪ ስለሆነ፣ የኃይል አቅርቦቱም ተወዳዳሪ ስለሆነ እዚህ ሀገር ውስጥ በተወዳዳሪ መልኩ አምርቶ ወደ ሌሎች ሀገሮች መሸጥ ስለምንችል የኢንቨስትመንት ፍሰቱ ላይም ከፍተኛ የሆነ እና ጉልህ አስተዋጽኦ ይኖራል። ሶስተኛ እንደሚታወቀው የኢትዮጵያ መንግስት ዛሬ ብቻ ሳይሆን ከጥንት ከኃይለስላሴ መንግስት ጀምሮ አፍሪካን በተመለከተ የሚከተለው ፓን አፍሪካንስት የሆነ የውጭ ግንኙነት ፖሊሲ አለ። የኢትዮጵያ መንግስት ፖሊሲ አፍሪካን በተመለከተ የተዋሃደች አፍሪካ መፍጠር፣ የበለጸገች አፍሪካ መፍጠር፣ የተሳሰረች አፍሪካ መፍጠር የቆየ የኢትዮጵያ የፎሪን ፖሊሲ ኦብጀክቲቭ ነው። ስለዚህ ያንም በተመለከተ ለማረጋገጥ ይሄ የአፍሪካ ነጻ ቀጠና ስምምነት ከፍተኛ ሚና ይኖረዋል። ስምምነቱ አሁን ተፈርመው ተግባራዊ የሆነ ነው። ምክንያቱም በአንዴ አይደለም፣ የንግድ እንቅስቃሴው የሚቀላጠፈው በአንዴ አይደለም። ሁሉም እቃዎች ካለቀረጥ የሚሄዱት የራሱ የሽግግር ጊዜ አለው። ትራንዚሽናል ፔሪድ የሚባል ማለት ነው። ትራንዚሽናል ፔሪዱ የአስር ዓመት እድሜ ያለው የአስር ዓመት ከጠናቀቀ በኋላ በአፍሪካ ውስጥ ያለው ሸቀጦች ንግድ ልውውጥ፣ ቀረጥና ክልከላ የሌለበት ይሆናል ማለት ነው። ያ ሲሆን ደግሞ የኢትዮጵያ ኢኮኖሚ የበለጠ በጠንካራ መሰረት ላይ ይቆማል ማለት ነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።